በተከታዩም ዝግጅት በኢትዮጵያ አየር መንገድ ኢቲ 302 አይሮፕላን ላይ ከደረሰው አደጋ ጋር ተያይዞ ኬንያም እንደዚሁ ብዙ ጉዳት ከደረሰባቸው ሀገሮች መካከል አንዷ ነች። ሰላሳ ሁለት ኬንያውያን ናቸው ዜጎቿ ናቸው ያለቁባት። እንደዚሁም ወደዛው ደግሞ ለሌላ ስብሰባም የሚሄዱ ይሄዱ የነበሩ የተባበሩት መንግስታት ድርጅት ሰራተኞች፣ ሌሎችም ብዙ መንገደኞች እንደዚሁ ጉባኤ ነበር እና ለዛ ጉባኤ ለማዘጋጀት በተለየ ከፈረንሳይ መንግስትና የዓለም ባንክ ጋር በመተባበር እዛ ናይሮቢ ውስጥ የተዘጋጀ ሐሙስ ለት ነው እንደውም የተካሄደው። ያንንም ጉባኤ ከትላንት ውስጥ ያንንም ጉባኤ ለማዘጋጀት የሄዱ የፈረንሳይ በተለይ ወደ ዘጠኝ የፈረንሳይ ዜግነት ያላቸው ሞተዋል፣ እና እነሱም ሰራተኞች አሉበት እና ኬንያ ብዙውን ጉዳት ካስተናገዱት ሀገሮች አንዷ ነች። ኬንያ ውስጥ የኢትዮጵያ አምባሳደር አዲሱ የኢትዮጵያ አምባሳደር አቶ መለስ አለም ይገኛሉ። ጽዮን አንቺ ነሽ ያነጋገርሻቸው አቶ መለስን፣ ሌሎችም እንደዚሁ ያነጋገርሻቸው ሰዎች አሉ። ሁሉና ስቲል አንችል ቀቃሁን አየሩ። አዎ ሰለሞን በጣም አመሰግናለሁ። እንግዲህ አቶ መለስ አለም የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ ነበሩ ወደ በነገራችን ላይ አቶ መለስ ኬንያን በደንብ ያውቋታል። ምክንያቱም እዛው ሚኒስትር ነበሩ ኬንያ ውስጥ በኢትዮጵያ ኤምባሲ ውስጥ ይሰሩ ነበርና ወደ እሳቸው እንዳጋጣሚ ወደ እሳቸው የደወልኩት አዲስ የሹመት ደብዳቤ ይዘው ወደ ኬንያ አምርተው ነበርና ማክሰኞ ቀን ያም ደግሞ በኢትዮጵያ የውጭ ጉዳይ መስሪያ ቤት ፎቶ ተለጥፎ ነበር። ነጭ በነጭ ለብሰው ጭራ ይዘው ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር ይነጋገሩ ነበርና ይሄ ወቅት የሀዘን ወቅት ስለነበረ ኬንያችም ሰላሳ ሁለት ዜጎችን ያጡበት ስለነበረ እንዴት ነው በዚህ የሀዘን ጊዜ እንዴት ነው የኬንያ አዲስ የአምባሳደር ሹመትን ያስተናገዱት ብዬ ነበር የደወልኩላቸው በሐሙስ ምሽት ዝግጅታችን ትንሽ ቀን ጨብ አድርገን አሰምተናልና እሳቸው እንደው ምን አሉ። ከእናታቸው በተደወለላቸው የስልክ ጥሪ ምክንያት ለሁለት ሰዓት ለቀጣዩ አሻግረው በማሻገራቸው ምክንያት ህይወታቸው እንደተረፈ ገለጹልን። እንደው በአጠቃላይ ዜና ነው መልካም ዜና ነው። አምባሳደር መለስ በዚህ ሁኔታ ተረፉ። የናይጄሪያ ደግሞ አንድ አምባሳደር ሞተዋል፣ እዛው አውሮፕላን ላይ ሞተዋል። በጣም የሚገርመው ሌላ ደግሞ ትናንትና እንደዚሁ አንዲት እናት እንደውም ለብዙ ሰዎች ማስተማሪያ የሚሆን መልእክት የተናገረችን ናት። እኛም በጣቢያችን ላይ ተላልፏል። እሷ ደግሞ ልጇ የሀያ ሰባት ዓመት ልጇ ወደ ኬንያ ወደ እሷ እንዲመጣ ትኬት ቆርጣል ካለት ለቅዳሜ ነበር የተላከለት። ቅዳሜ እለት በማርፈዱ ምክንያት ትኬቱ ለእሁድ ተራዘመ እና እሁድ እዛ አውሮፕላን ውስጥ ገብቶ ህይወቱ አለፈ። እና እንደዚህ አይነት አጋጣሚዎች አሉ። እስቲ አቶ መለስ አለምንም ስለ እዚህ አውሮፕላንም ስለ ጭራውም ጠይቀናቸዋል እና የጭራ ዲፕሎማሲ አካሂጃለሁ ብለዋል። እስቲ ከአባባል ነው ይሄንን እንዴት እንደ እንኳን ከአደጋው አተረፈ አምባሳደር መለስ አለም እና ስ ወደ አንቺና ወደ እንዴት አተረፉት የሚለውን ጥያቄ አንስቼላቸዋለሁ። ከመልሳቸውን ጀምር። እንግዲህ በግል ጉዳይ ላይ ብዙም ዝርዝር መግባት አልፈልግም፣ ግን ካነሳሹ ዘንድ አጋጣሚ ሆኖ ይሄ ችግር የተከሰተበት ቀን ነው። እኔም ኬንያ የመጣሁት በጠዋቱ አውሮፕላን ማለትም ችግር በገጠመው አውሮፕላን ለመሳፈር ፕሮግራም ጊዜ ስለ ሀገር ሄጄ እናቴንም ስላላየኋት አሁን ደግሞ ተልእኮ ሰጥቶኝ ሰው ሀገር ስለሆነ የሚሄደው መቼ እንደምመለስም በእርግጠኝነት ስለማላቅ ወላጆቻችን ይላሉ፣ መንገደኛ ነውን ነገር አያውቅም ይላሉ። እና እኔም እዛ እንኳን መሄድ ሊያቅተኝ እናቴ ዝም ብዬ ከምናፍቅ ወደ አዲስ አበባ ትምጣ ብዬ እናቴን ከሻሽመኔ ወደ አዲስ አበባ መጥተዋል። እናቴ በመምጣቷ ምክንያት የነበረኝን የጠዋት ጉዞ በሁለት ሰዓት አራዘምኩት ማለት ነው። እንግዲህ ያጋጣሚ ሁኔታ የፈጣሪ ጉዳይ ነው። ከዚህ በፊት ብዙ ቦታ ሄጃለሁ። እንደዚህ አይነት አደጋ አታስቡ። አውሮፕላኑ ሲገባ ትሳፈራለህ፣ ትሄዳለህ። ስለዚህ በሁለት ሰዓት ተራዘመ። የአምስት ሰዓት በረራ ላይ አውሮፕላን ከገባን በኋላ ችግር እንደደረሰ ሰማሁን። እውነት ለመናገር መደናገጤ አልቀረም። ቤተሰብ ከኔጋ ስለነበር አውሮፕላን አካባቢ የነበሩ አንዳንድ ሰዎች ቤተሰቦቻቸው ይደውሉላቸው ስለነበር አንዳንዶቹ ወርደዋል። አንሄድም በቃ በዚህ መስመር ብለው እርስዎ ለምን አልወረዱም? ማለት እንዳሉት አሁን ሰዎች ከአውሮፕላኑ መውረድ ከጀመሩ ተደናግጠው፣ እርስዎ እንዴት አልወረዱም? ለማወቅ ምን እንደተፈጠረ አልጓጉም እንዴ ነፍሴ እንዴት ወርዳለሁ? ለምን ወርዳለሁ? እኔ አብራራዋለሁ። ግን አንድ ማን እንዳለው ባላስታውስም፣ ጀግና ሰው ማን ነው ቢሉ ፈሪ ይላሉ። እኔ አልፈራሁም ወይም ቢያንስ ቢያንስ አልተደናገጥኩም ብል እውነቱን አልተናገጥኩም ማለት ነው። ይሁን እንጂ እንዴት አድርጌ ወርዳለሁ? አንደኛ የዲፕሎማሲ ስራ እኮ ከወታደር ስራ ጋር ተቀራራቢ ነው አገርህን በጣም አደገኛ በሆነ ሁኔታ ውስጥ የጸጥታ ሁኔታው ሳይቀር አሳሳቢ በሆነ ሁኔታ ውስጥ የምታገለግልበት ሙያ ነው። በከፋ የጸጥታ ሁኔታ ውስጥ የሚያገለግሉ እኮ ኢትዮጵያውያን ዲፕሎማቶች አሉ፣ ፈንጅ በሚሰነዳበት፣ ቦምብ በሚሰነዳበት እና ከኔ ከእነሱ የተለየ ነፍስ የለኝም። ሁለተኛ ትልቅ ሀገራዊ ተልእኮ ተሰጥቶኛል። ትልቅ ኃላፊነት ተጥሎብኛል። ደብዳቤ ይዤ ሸብረክ ማለት አልችልም። የኢትዮጵያ ባንዲራ ይዤ አለው። የአገሬን ባንዲራ ይዤ አለው። ሀገሬን ወክዬ ነው የሚሄደው። ይህንን ትልቅ ህዝብ ወክዬ ነው የሚሄደው። ይሄ መደበኛ ደብዳቤም አይደለም። የተለመደ አምባሳደር ሆኜ ስሹም የኢትዮጵያ አምባሳደር ሆኜ ቃለ መሀላ ፈጽም ያል የሀገሬ ተወካይ ነኝ ብዬ አስባለሁ። ሆኜም በሁሉም አይነት ሁኔታ ውስጥ በሰላሙ በጸጥታውም ሰላም ባልሆነ ሁኔታውን ለማገልገል ቃል ገብቼ ማፈግፈግ አልችልም። የሀገር ኢትዮጵያ ወታደር ነው ያሰባሉ። በግሌ ትምህርት ፕሬዚዳንቷ ሳህለ ወርቅ ለኬንያው ፕሬዚደንት ኡሁሩ ኬንያታ የጻፉትን ደብዳቤ እኮ ይዤ ያለው በእጅ ከምንም በላይ ሲሆን ልቤን የነካኝ ጓደኞቻቸውን ያጡ አብራሪዎች አሉ። እኛ የተቀመጥንበት አውሮፕላን ውስጥ ጓደኞቻቸውን ያጡ ስራቸው ላይ ያሉ ሆስቴሶች አሉ፣ የቴክኒክ ባለሙያዎች አሉ። እነሱ እዛ ተቀምጠው እኛ ወዴት ነው የምንሸሸው? እኔ ከእነሱ ትልቅ የተማርኩት ነገር ለአገርህ ያለህን ፍቅር በመከራ ወቅት ከመስመርህ ያለመዛነፍን በጽናት መቆምን ነው። እና እኔ ከሄድኩማ ትክክል አይመጣም። እኛ አውሮፕላኑ ሰባት ሰላሳ ፕላኑ ተመሳሳይ ነበር ቦይንግ ሰባት ሰላሳ ሰባት ነበር ይመስለኛል። ሰባት ሰላሳ ሰባት ይመስለኛል አሁን በእርግጠኝነት መናገር ባልችልም። ስለዚህ እኛ ኢትዮጵያውያኑ አውሮፕላኑን ጥለን ከወጣን ማን ነው እዛ ውስጥ የሚቀመጠው? እና በምንም አይነት የመውጣት ሀሳብ አልነበረኝም ሌላ ተሳፋሪ ቢወጣም እኔ እዚያው ቆሜ የተሰጠኝን ሀገራዊ ኃላፊነት አገራዊ ተልዕኮ መፈጸም አለብኝ። ኩት ቀደም ብዬ እንደጠቀስኩት በዚህ የከፋ ጊዜ ነው ናይሮቢ ኬንያ የገቡትና ኬንያ ደግሞ ሰላሳ ሁለት ዜጎቿን ያጣችበት የሀዘን ጊዜ በመሆኑ ምን አደረጋችሁ? በኤምባሲ በኩል ምን አከናወናችሁ? እዛ ከገቡ በኋላ አዲስ ኖት። በእርግጥ ግን ምን ምን አደረጋችሁ? እንግዲህ በኢፌዴሪ ኤምባሲ በኩል ኬንያ በሚገኝ የፌብሪ የኢትዮጵያ አየር መንገድ ቅርንጫፍ ስበት ቤት በኩል በጋራ ለመስራት እየሞከርን ነው። አንደኛ ከበረራው ጋር በተያያዘ ኬንያውያን ጥልቅ አዘን ተሰምቷቸዋል። በርካታ ወገኖቻቸውን አጥተዋል። ይሄ አንድ ፕላኔት የሚለውን ዓለም አቀፍ ስብሰባ ያስተናግዱ ስለነበር ከዚህ ስብሰባ ጋር በተያያዘ የተለያዩ ሀገር ዜጎች ወደ ናይሮቢ ሲመጡ አንዳንዶቹ ከሌላ ሀገር መጥተው አዲስ አበባ ነው የሚቀየር መንገድ የሚያዙት። የራሳቸውን ዜጎች ምክንያት፣ በሌሎች ሀገር ዜጎች ምክንያት ትንሽ ተጠበውም ተጨንቀውም ነበር። ከፍተኛ የነሱ ሀገር የትራንስፖርት ሚኒስተር ኃላፊዎች ወደ ሀገራቸው ገብተዋል። ስለዚህ እነዚህ ባለስልጣናት ወደ ሀገራቸው እንዲገቡ እዚህ ኬንያ ናይሮቢ፣ እና ከናይሮቢ ውጭም ያሉ ኬንያውያን የተፈጠረ ሁኔታ በተመለከተ መረጃ ሲጠይቁ ይሰጣቸው ነበር። ናይሮቢ የሚገኘ ዋንደኛው የጆሞ ኬንያታ አውሮፕላን ማረፊያም ጊዜያዊ ማዕከል ተቋቁሞ እንደዚሁ የመረጃ መስጠት እንቅስቃሴ የሚደረገ ነው። ከዛ ውጭ በዚህ አደጋ የተጠቁ ኢትዮጵያውያንም ኬንያውያንም አለ። እነሱን በየቤታቸው እየሄድን እንደ ኢትዮጵያዊ ባህል እንደ ኢትዮጵያዊ ልማድ ለቅሶ እየደረስን የሀዘናቸው ተካፋይ ይሆንን። መጽናናትን እየተመኘንላቸው የኢትዮጵያ ሕዝብንም የኢትዮጵያ መንግስትንም በጎ ፍላጎትና መልካም ስሜት የገለጽን እንገኛለን። ይሄ እንግዲህ እስከሚቀጥለው ሳምንት ተጠናክሮ የሚቀጥል ይሆናል። ይሄን የምናደርገው ሲሆን ኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር ቀርበው የሹመት ደብዳቤ ሲያቀርቡ የኢትዮጵያ የውጭ ጉዳይ ሚኒስትር የፌስቡክ ገጽ ላይ በወጣው ፎቶ ላይ ስትነጋገሩ ታያል። ፎቶዎቹ እና ይህን ጉዳይ በተመለከተ የተነጋገራችሁት ነገር አለ ያሉት ነገር አለ። እንዲህ የ ሰላሳ ሁለት ዜጎችን እንዳጣ አንድ ሀገር መሪ የተናገሩት ነገር አለ እንግዲህ የውጭ ጉዳይ ሚኒስቴር ምን እንደሚመጣ እሁድ ዕለት ያውቃሉ እና ይሄ ችግር ሲከሰት እነሱም ከፍተኛ ስጋት ገብቷቸው ነበር። በዚህ በረራ ላይ ይኖር ይሆን ወይ የሚል ጥያቄ ነበራቸው እና ተጨንቀውም ነበር። ስለዚህ የሹመት ደብዳቤ አቀርብ ፕሬዚደንቱ እንኳን ከዚህ አደጋ ፈጣሪ ሰወረ ብለው መልካም ምኞታቸውን ገልጸዋል። ይሄ አደጋ በመከሰቱ ኬንያና ኬንያውያን ጥልቅ ሐዘን እንደተሰማቸው በዚህ የመከራ ወቅት ከኢትዮጵያና ከኢትዮጵያውያን ጎን እንደሚቆሙ ሁለቱ የሀገሮች ሕዝቦች በበጎ ጊዜ ብቻ ሳይሆን በክፉ ጊዜም አንድ ላይ ውኃና ዘይት ሆነው የሚቆሙ የሚደጋገፉ፣ በጋራ የሚያዝኑ ሕዝቦች እንደሆኑ ለማየት ይሄ መልካም አጋጣሚ ነው። ይሄ የምንሻገረው የምናልፈው ጉዳይ ነው ብለው ነግረውኛል። በቆይታዬን አስፈላጊውን ሁሉ ድጋፍ እንደሚያደርጉ ገልጸውልኛል። ይሄ ችግር ተጣርቶ የችግሩ ሰለባ የሆኑ ቤተሰቦችን አስፈላጊውን ድጋፍ እንደሚያደርጉ በነሱ በኩል ነግረውልኛል ክቡር ፕሬዚደንቱ። ከዛው ጎን ለጎን እንግዲህ የታየ አንድ ፎቶ አለ በማህበራዊ ሚዲያ ላይም ሲዟዟር አይቸዋለሁ፣ እና የሹመት ደብዳቤዎትን ሲያቀርቡ ነጭ በነጭ የሆነ የኢትዮጵያን የባህል ልብስ ለብሰው ነው ያቀረቡት እና እንደዚህ አይነት ሹመቶች ሲቀርቡ ታይተው አይታወቁምና በጣም ጥሩ ነው የሚል ነገሮችን አይቻለሁ። እንዴት አሰቡት? እንግዲህ ስለ መልካም አስተያየቱ እኔም አመሰግናለሁ። በጊዜ ብ ከዚህ በፊት አንዳንድ አምባሳደሮች እንደዚህ በኢትዮጵያ የባህል የሹመት ደብዳቤያቸውን እንዳቀረቡ አስታውሳለሁ። እንግዲህ ኢትዮጵያ የባህል ድሃ ያልሆነች ሀገር አለችም በርካታ ባህሎች፣ ወጎች አሉ። ያንን ሌላው አለም እንዲያውቅ እንዲረዳ ማድረግ ያስፈልጋል። ደግሞ የተለየት እና ውብ እኮ አለባበሶች አሉን እና እንደ አንድ የኢትዮጵያ መንግስት ተወካይ እንደ ኢትዮጵያ መንግስት አምባሳደር የኢትዮጵያን ባህል ሊወክል የሚችል አለባበስ ሙሉ ልብሱ ከመልበስ የተሻለ ነው። በግለያ ምን አለው። በተለይም ደግሞ እዛ ፎቶ ላይ አይትሽም እንደሆነ ሲሆን ጭራ ይዣ ያለው ራ ሚዲያ ፖለቲካ መሪዎች፣ በተለይም ኬንያታ ቤተሰቦች ስነ ልቦና ውስጥ ልዩ ቦታ አለው እና እንደ አንድ ዲፕሎማት እሱ ላይ በቂ ጥናትን በቂ ትንሽ መነሻ የምትሆን ንባብም አድርጌ ስነልቦ ነው ምን ለማወቅ ጥረትን አድርጌ አለብዬ ማለት እችላለሁ። ስለዚህ እነሱም በኢትዮጵያ የባህል ልብስ የኬንያ መንግስት ባለስልጣኖች ብቻ ሳይሆን ሳይሆኑ ከኔ ጋር የሹመት ደብዳቤያቸውን ያቀረቡ ያን የሌሎች ስድስት ሀገሮች አምባሳደሮች ነበሩና ትንሽ የመደነቅም መንፈስ ምልክቶች ፕሬዚዳንት ፕሬዚዳንት እሁሩ በእርግጥ አቶ መለስ በእርግጥ ፎቶ ነው፣ ነገር ግን ፕሬዚዳንት እሁሩ ጭራውን እንደ መቀበል ነገር አድርገው ስታወሩ ይታያል። ና አጥንቻ አለሁም ታሪኩን ከጭራው ጋር የተገናኘ ነገር ብለዋል። ምን እርሳቸው ያሉት ነገር አለ ስለ ጭራው። የወቅቱ የኬንያ ፕሬዚዳንት እሁሩ ኬንያታ አባት ጆሞ ኬንያታ ማለት ነው ኢትዮጵያ ጆሞ ኬንያታና ከቀድሞ የኢትዮጵያ ንጉስ ቀዳማዊ ኃይለ ሥላሴ የጭራ ስጦታ ተበርክቶላቸዋል። ያ ጭራ የጥበብና የአንድነት ምልክት አድርገው ይወስዱታል። እነሱ በእንግሊዝኛው ዊዝደምና ዩኒቲ ያሳያል ብለው ያስባሉ። እና ጭራውን ከእጄ ወስደው ይህንን ጭራ ለግሌ ያደርገዋለሁ ለአባቴ ቀዳማዊ ያለስላሴ ሰጥተውታል። ይህን ደግሞ አንተ የኢትዮጵያ አምባሳደር በኔ ስጥኛለህ እኔ በደስታ ደስታውን አልችለውም። እንግዲህ ስጦታ ተደርጎ ይወሰድልኝ ብዬ ሰጠኋቸው። ከዛ ከሚኒስትሮቻቸው ጋር ሲያስተዋውቁ ወደ ቀኝም ወደ ግራ እንደዚህ ጭራውን ሄዱ። የሳቁ እየቀለዱ ትንሽ የሳቅ ልባብ ፈጥረዋል። በኋላ ላይ አንድ ታሪክ እሳቸውም ነገሩኝ። አባቴ ከቀዳማዊ ኃይለ ሥላሴ የተሰጣቸውን ጭራ እስከ የመጨረሻ ሕልፈተ ሕይወታቸው ድረስ ይዘውት ይሄዱ እንደነበረ ከራስጌያቸው የማይጠፋ የግል ዕቃቸው እንደነበረ እሳቸውም በትዝታ እንደሚያስታውሱት ገልጸውልኛል። እንግዲህ ይሄ ወይ የጭራ ዲፕሎማሲ ብለሽ ቀሪ እንደሆነ አላውቅም። ሲሆን ግን በወቅቱ ትልቅ ስሜት ታቀዋልናይ ትክክል ነው። በኋላ ላይ እሳቸውም ጭራውን ለእኔ ይመለሱልኝ። እንግዲህ ሌላ ጊዜ በስጦታ መልክ መስቀት እንችላለን። ግን ትልቅ ለኢትዮጵያ ፍቅር አላቸው። የወቅቱ የኬንያ ፕሬዚደንት ኢትዮጵያውያንን በጣም ይወዳሉ። በልጅነታቸው አዲስ የምትባል የቤት ውስጥ የሳሎን ውሻ ከቀዳማዊ ኃይለ ሥላሴ ተሰጥቷቸው እንደነበረ ሁሉ እግረ መንገድ አጫውተውኛል። እንደዚህ በታሪክም ቀደም ሲል በአንዳንድ ብርሳናት የሰፈረ ነው። እና ቀድሞ የኬንያው ፕሬዝዳንት ጆሞ ኬንያታ ሲያርፉ፣ እሷም ብዙም አልቆይ ሞተች። በአንዳንድ ከቤተ መንግሥቱ ጋር ቅርብ የሆኑ ሰዎች በኩል ያለው አስተሳሰብ አስተሳሰብ እሳቸው የቤቱ ባለቤት የአገሬው መሪ ሲሞት ወዲያው ሞተች ብለው ያስባሉ እና እስከዚህ ድረስ ቅርብ ናቸው። በሁለቱ መንግስታት መካከል ዘመን የተሻገረ ወጥ የተረጋጋ ሰላማዊ ግንኙነት አለ። መልካም ምድር ብቻ ሳይሆን ህዝቦችም እንጋራለን። አሁን ባለው የኢትዮጵያ መንግስት፣ አሁን ባለው በኬንያ መንግስት፣ በመሪዎቹ መካከል በጣም የሚገርም ጠንካራ ወንድማዊ ግንኙነት አለ። የእኛ የዲፕሎማቶቹ ኃላፊነት ይህንን ጥሩ እና መልካም የፖለቲካ ግንኙነት ወደ ኢኮኖሚ ማህበራዊ ግንኙነት የመመንዘር ስራ ነው። አሁን በሹመት ደብዳቤ ማቅረብ ስነሥርዓት ላይ ካየሁት በጎ የሆነ መንፈስ አንጻር ይህን ለመስራት የሚያስችለን እርሾ አለን። ብዙ ኢትዮጵያውያኖች ኬንያ ይኖራሉ። ናይሮቢ በስደት አሉ። እንደዚሁም በሙያቸውም ደግሞ ትልልቅ የዓለም አቀፍ መስሪያ ቤቶች ውስጥ ተቀጥረው የሚሰሩም አሉ። ና ከዚህ አንጻር ኤምባሲው ለማድረግ ያቀደው ነገር አለ። እንደ ማጠቃላይ ያናድርገው እንግዲህ ኤምባሲው አንድ የዲያስፖራ ጉዳይ የሚከታተል የራሱ ዘርፍ አለ። በተለያዩ አደረጃጀት፣ በሙያም በተለያየ ከእምነትም አንጻር ኢትዮጵያን እንዲሰባሰቡ ቀደም ሲል ሲያደርግም የነበረ እንቅስቃሴ አለ። ከአመታት በፊት ን ስለነበርኩኝ እንደዚህም ስራዎች እኔም አውቃቸዋለሁ። ኢትዮጵያውያን በሙያቸው ሀገራቸውን ሊደግፉ ሐኪሞችን በተባበሩ መንግስት ድርጅት ጽህፈት ቤት የሚሰሩ ሀገራቸውን ከሚገባ በላይ የሚወዱ በርካታ ኢትዮጵያውያን አሉ። በዩኒሜክ በተባበሩ መንግስት ድርጅት የአካባቢ ፕሮግራም ላይ በዩኤን ሀብታት የሚሰሩ እዚህ ባለው የተባበሩ መንግስት ድርጅት ድርጅት የሚሰሩ ብዙ ኢትዮጵያውያን አሉ። በሌሎች ዓለም አቀፍ ድርጅቶች እንዲሁም መንግስታዊ ያልሆኑ ድርጅቶች አሉ። እነሱን አሰባስበን በሀገራቸው ጉዳይ ላይ የተሟላ መረጃ እንዲኖራቸው የማድረግ በሀገራቸው ጉዳይ አስተዋጽኦ እንዲኖራቸው የማድረግ ስራ ይሰራል። ከዛ ውጭ ደግሞ በንግድ መስክ የተሰማሩ የተዋጣላቸው፣ የተሳካላቸው ብዙ ኢትዮጵያውያን አሉ። እነዚህ ሀገራቸው የሚደግፉ ናቸው። በቀጥታ ወደ ሀገራቸው ገብተው ዩኒቨርስቲ ያደረጉ ቁጥራቸው ቀላል አይደለም። ወደ ሀገራቸው ሳይገቡም እዚህ የሆነው ድጋፍ የሚያደርጉ አሉ። በስደት ዓለምም ሆነው ግን ስለ ሀገራቸው ሁሌ የሚጨንቁ የሚያስቡ፣ የሚባዝኑ በሚችሉት መልክ ለሀገራቸው ጠበቃ ሆነው የሚቆሙ ብዙ ኢትዮጵያውያን አሉ። እነዚህ ጋር ተባብረን እንሰራለን። ዞሮ ዞሮ የዲፕሎማሲ ስራ ወርሃዊ ደሞዝ በሚከፈለው ዲፕሎማት ብቻ የሚሰራ አይደለም። ትልቁ ዲፕሎማሲ የዜጋ ዲፕሎማሲ ነው። ትልቁ አምባሳደር እኛና ከኔ ጋር ያሉ ዲፕሎማቶች አይደሉም። ዜጎች ናቸው፣ ኢትዮጵያውያን ናቸው። ተባብረን ስለዚህ ታላቅ ስለዚህ ታላቅ ሀገር በጋራ እንሰራለን ብዬ አስባለሁ። እንግዲህ ጊዜ ይረዳል። እሺ፣ እናመሰግናለን። አምባሳደር መለስ አለም መልካም የስራ ጊዜ ይሁንልዎት ብለን እኛም እንመኛለን። ይሆንም እኔም አንቺ አመሰግናለሁ። እግዚአብሔር ለሀገራችን ሰላም እና መልካም ጊዜ ይመኛለን ስ